i you. going to go to the hospital.

Cu adevăție, căru, în câte poți mai, când n în ei, i-a găurit

ዘመድ ሰብሰብ ይግባው ችግሬ ወደ የሚቅለለው ይውጣል፣ ዛሬ በምን አቅሜ እንዴ ልቻለው ዘዴ ዘይዱ ልገላገለው። ዘመድ ሰብሰብ ይግባው ችግሬ ወደ የሚቅለለው ይውጣል፣ ዛሬ በምን አቅሜ እንዴ ልቻለው ዘዴ ዘይዱ ልገላገለው።